ያለቀፉ ማህበረሰብ በህወሀት ኃይሎች ወታደራዊ ጥቃት ምክንያት አፋር ውስጥ የደረሰውን ሰብአዊ ቀውስ በሚዛናዊነት አላየም ሲል ቅሬታውን ያሰማው የአፋር ብሔራዊ ክልላዊ መንግስት በወታደራዊ ኃይሉ ደረሱ ያላቸውን ሰብአዊና ቁሳዊ ጉዳቶች አሁንም እንዲያወግዝ ጠይቋል። የክልሉ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አህመድ ኮሎይታ ለአሜሪካ ድምጽ እንዳስታወቁት የህወሀት ኃይሎች በከፈቱት ጥቃት ምክንያት ከቤት ንብረታቸው የተፈናቀሉ ከሶስት መቶ ሺህ በላይ ሰዎች አስቸኳይ የምግብና የመድኃኒት ተራድኦ ያስፈልጋቸዋል። በአፋር የተለያዩ አካባቢዎች ተፈናቅለው በአስቸጋሪ ሁኔታ ውስጥ ለሚገኙት የህብረተሰብ ክፍሎች የምግብ፣ የህክምናን ድጋፍ በመስጠት ላይ የሚገኘው የአፋር አርብቶ አደሮች ማህበር አስተባባሪ ቫለሪን ብራውኒንግ ተፈናቃዮቹ ያሉበትን ሁኔታ አሳሳቢ ነው ብለዋል። መስፍን አራጌ ዝርዝሩን ይዟል። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊው አህመድ ኮሎይታ ከአሜሪካ ድምፅ ጋር በነበራቸው ቆይታ እንዳስታወቁት የህወሓት ኃይሎች በአካባቢው ላይ ደጋግመው በወሰዱት የጥቃት እርምጃ በተለይ ህይወቱን በእንስሳት እርባታ ላይ የመሰረተው አርብቶ አደር ለተደጋጋሚ መፈናቀል ተዳርጓል። የክልሉ ሰሜናዊ ዞን ትግራይ አጎራባች የሆኑ ወረዳዎች ላይ ወረራ ፈጽመው እንግዲህ አሁን በዚህ ሰዓት በተለይ መጋሌ፣ አበአላ፣ በራህሌ፣ ኮንባ፣ ያረብቲ እንደዚሁም የበአላ ከተማ መስተዳደርን ጨምረው እንግዲህ በዚህ በአሸባሪው ኃይል የወደቀበትና ከሶስት መቶ ሺህ በላይ ማህበረሰብ የተሰደደበት ሌላውም አቅም ደካሞችና ሴቶችና ህጻናት ደግሞ የአሸባሪው ኃይል በሚወረውራቸው ከባድ መሳሪያዎች የአካል ጉዳት እንደዚሁም ህይወታቸውን ያጡበት ሁኔታ ነው ያለው። ከሰብአዊ ጉዳቱና ንብረት ጥፋቱ በተጨማ አካባቢው ማህበረሰብ ሀብት ንብረት ሆን ተብሎ እንግዲህ እንደሚዘረፍ በተለያዩ አጋጣሚዎች እኛም ስንገልጽ ነበር። እነዚህ የህብረተሰብ ክፍሎች አሁን የት አካባቢ ሆን ያሉት? ክልሉ አዘጋጃቸው የተለያዩ መጠለያ ካምቦች አሉ። በዋናነት እንግዲህ ሰርዶ ስልሳ ወይም ደግሞ ጉያህ የሚባል በኮሪ ወረዳ ቀበሌ ጉያህ መጠለያ ጣቢያ የተከለሉ ማህበረሰቦች አሉ። እንደዚሁም አፍዴራም ስረባም የሚባሉ የተለያዩ የክልሉ ያዘጋጀው የአይዲፒ ወይም ደግሞ የመጠለያ ጣቢያዎች የገቡ ማህበረሰቦች አሉ። በተለያየ አካባቢዎች ደግሞ ተበትነው የቀሩና ወደ መጠለያውም ያልመጡ ማህበረሰቦች ስላሉ እነሱንም በዚህ እንግዲህ ካለበት ወደ መጠለያ ካምፕ እንዲገቡና ድጋፍ እንዲያገኙ የሚደረግበት ሁኔታ ላይ ስራዎች እየተሰሩ ነው ማለት ነው። ጦርነቱን ተከትሎ ፈጸሞ የተባለውን የንብረት ዘረፋና የሀብት ውድመት ህወሀት በተደጋጋሚ ሲያስተባብል ይሰማል። በሌላ በ የአፋር ህዝብ ተገቢውን ትኩረት አላገኝም ሲሉ ዓለም አቀፉን ማህበረሰብ አቶ አህመድ ይወቅሳሉ። የዓለም ማህበረሰብ እንግዲህ ለተገዳይ ማህበረሰብ በተለይም ለአርብቶ አደር ማህበረሰብ ለወራሪው ድምፅ ሆኖ ሂውማኒታሪያን ሄድ ወይም ድጋፍ ይፈልጋል የሚሉበት ሁኔታ ነው የነበረው። ግን የተወረረውና እየሞተ ላለው ማህበረሰብ ደግሞ ምንም አይነት ትኩረት ያልተሰጠበት ሁኔታዎች በተጨባጭ በመሬት ላይ ያለ ሁኔታ የሚያሳይ ነገር ስለሆነ ይህ ማህበረሰብ እንግዲህ ከማንኛውም ጊዜ በበለጠ አሁን ድጋፍ የሚፈልግበት ሁኔታ ላይ ነው ያለው። ዓለም አቀፉ ማህበረሰብ ሰብአዊነትን በእኩልነት ማስተናገድ ይገባዋል ያሉት ኃላፊው የደረሰውን ጉዳት በአካል ተገኝቶ ከመመልከት ጀምሮ ከህዝባቸው ጎን እንዲቆም ጠይቀዋል። የክልሉ መንግስትና ባለድርሻ አካላት በጦርነቱ የተፈናቀሉ ሰዎችን ለመርዳት ጥረት እያደረጉ መሆናቸውን ያውሱት አቶ አህመድ ከደረሰው ሰብአዊና ቁሳዊ ጉዳት አንጻር ግን በውስና አካላት ጥረት ችግሩን መቅረፍ አይቻልም ብለዋል። መንግስትና ዓለም አቀፉ ማህበረሰብ የተራዶ እጃቸውን ይዘረጉ ዘንድም ጠይቀዋል። በአፋር የተለያዩ አካባቢዎች ተፈናቅለው በአስቸጋሪ ሁኔታ ውስጥ ለሚገኙት የህብረተሰብ ክፍሎች የምግብና የህክምና ድጋፍ በመስጠት ላይ ከሚገኙት ሀገር በቀል የተራድኦ ማህበራት አንዱ የአፋር አርብቶ አደር ማህበር የተባለው ነው። ተፈናቃዮቹ ያሉበት ሁኔታ በዓለም አቀፉ ማህበረሰብም ሆነ በመገናኛ ብዙኃን ትኩረት አልተሰጠውም የሚሉት የማህበሩ አስተባባሪ ቫለሪን ብራውኒንግ፣ ተፈናቃዮቹ በአሳሳቢ የሞትና የመኖር አደጋ ውስጥ ናቸው ብለዋል። የተፈናቀሉ ሰዎች ቁጥር ከፍተኛ መሆኑን ተከትሎ የሰብአዊ ድጋፍ ፍላጎቱ ያንን ያህል ሰፊ ነው በዚያ ላይ በተበታተነ ሁኔታ ላይ ነው የሚገኙት ይህም ሌላ ፈተና ነው ምግብ የለም ውኃ የለም አስፈላጊ ነገሮች ሁሉ የሉም የተፈናቀሉት ሰዎች በረሃብ በጥማትና በበሽታ ምክንያት የሞት አደጋ አንዣቦባቸዋል። ድርጅታቸው በግመል ሸክምና በሌሎች አማራጮች ተንቀሳቃሽ የጤና ባለሙያዎች ቡድንን አሰማርቶ ተፈናቃዮችን ለመድረስ ጥረት ቢያደርግም መድረስ የተቻለው ጥቂቶቹ ጋር ነው። እንዳስተባባሪዋ በርካቶቹ ወደ መጠለያ ካምፖች ለመምጣት ስጋት እንዳለባቸው ጠቅሰዋል። ስሪንግ ስትሮንግ ፊር ረዥም ርቀት የሚወነጨፉ ሚሳኤሎችና ታንኮች ባስከተሉት ጉዳትና ይህን ተከትሎ በተፈጠረባቸው ጭንቀት ወደ መጠለያ ካምፖች ለመምጣት ይፈራሉ። ቤተሰቦቻቸውን ጭምር በጦርነቱ አጥተዋል። እናም በጣም ጭንቀት ውስጥ በመሆናቸው ወደ አስፋልት መንገዶች አይወጡም። አንድ ላይ መሆን አይፈልጉም። በሚችሉት ሁሉ ቤተሰቦቻቸው ለአደጋ ሳይጋለጡ የሚቆዩበትን ተግባር ነው የሚሰሩት ከሲያትል ዋሽንግተን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን በመወከለ በመወከል ወደ አካባቢው የመጡትና ለተፈናቃዮች የምግብ ድጋፍ የሰጡት መላካሚን ቀሲስ ዶክተር ፋሲል አስረስ ጦርነቱ በተለይ በእናቶችና ህጻናት ላይ ያስከትለውን የከፋ ጉዳት ዘርዝረዋል። የተፈናቀሉ ወገኖችን አግኝተናል። በጦርነቱ ምክንያት ጉዳት የደረሰባቸው በአብዛኛው የታዘብ ነው፣ እናቶች፣ ህጻናትና አረጋውያን አረዳውያን አቅመ ደካሞች ናቸው። እዛ ያሉት ምንም የሚያስፈልጋቸው ነገር አልተ ተጠቅሟል አላቸው። ሜዳ ላይ ነው የወደቁት። ምግባቸውን የሚያበስሉት በላይ እሳት እየነደደባቸው በታች እሳት አንድደው ምግብ ሲያበስሉ ተመልክተናል። የሚጠለሉበት እንኳ ችግር እስኪሆን ድረስ ሙቀት ነው ሀገሩ በረሃ ነው። ከዛ በተጨማሪ ደግሞ እነሱ በልዩ ልዩ መንገድ ተጎድተው ሜዳ ላይ ወድቀው በሚያሳዝን ሁኔታ ነው ያየነው። ሆስፒታሉ በበሽተኛ ተሞልቷል። በአንድ ሩም ውስጥ አስራ ስድስት አልጋ አስቀምጠው እዛ ውስጥ በልዩ ልዩ መንገድ ጉዳት የደረሰባቸው ወገኖችን ጎብኝተናል። እዛ ውስጥ በቦምብ አደጋ ፊቱ የተቃጠለ ልጅ፣ እግሩ የተቃጠለ ሁለት እግሩን ጉዳት የደረሰበት እንደዚህ ለማየት ችለናል። እና እጅግ በጣም ያሳዝናል። በእውነት ይህንን መመልከት ያማል። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ቦርድ ሰብሳቢ ኦስታዝ መሐመድ አባተም ጦርነቱ ያስከተለው ተጽዕኖ በማህበራዊ ትስስር ገጾች እና በመገናኛ ብዙሀን ከሚነገረው እየከፋ ነው ብለውታል ጦርነት አስከፊ መሆኑን በቃላት ከመስማት ከመናገር ባሻገር እዛ መሬት ላይ ያለው ሀቅ በጣም መራር የሆነ ሀቅ ነው ከባድ ነው የወደሙ መሰረተ ልማቶች ትምህርት ቤቶች ሆስፒታሎች እንዲሁም ደግሞ ጉዳት የደረሰባቸው ህጻናት እናቶች ሽማግሌዎች ታዩ በጣም ልብ የሚነካ ነው ከባድ ነው አሁን ትግራይን እያስተዳደረ የሚገኘው አካል በውጭ ጉዳዮች ቢሮ ባወጣው መግለጫ በአፋር ልዩ ሀይልና በኤርትሪያ መንግስት ይደገፋል ባለው የቀይ ባህር አፋር ሀይል በኩል የተደቀንበትን ስጋት ለመከላከል ማዕከል ከጥር 16 ጀምሮ እርምጃ ለመውሰድ መገደዱን ጠቅሶ ነበር። በአንጻሩ የአፋር ቀይ ባህር ኃይል የኤርትራ መንግስት ተቃዋሚ መሆኑን በማውሳት በህወሀት የከባድ መሳሪያ ድብደባ ተሰደው በመጠለያ ካምፕ የተቀመጡ አባላቱ ላይ ጭምር እስከ ሞት የደረሰ ጉዳት መድረሱን ለአሜሪካ ድምፅ ገልጿል። ወታደራዊ ጥቃቱ የአፋርና የትግራይ ህዝቦች ወንድማዊ ግንኙነት ላይ ስጋት እንዳይሆኑ ለማምከን የተወሰደ ነው የሚለው ህወሀት አፋር ውስጥ ለተራዘመ ጊዜ የመቆየትም ሆነ ግጭቱ እንዲባባስ ፍላጎት እንደሌለው መግለጹ ይታወሳል። ጦርነቱ ወር እንዳለፈው የሚናገሩት ቫለሪን ብራውኒንግ ለዓለም አቀፉ ማህበረሰብ ተከታዩም ብለዋል። ዓለም አቀፉ ማህበረሰብ እንዲህ አይነቱን ጉዳት እውቅና መስጠትና ወረራውን ማውገዝ አለበት ብዬ አስባለሁ። በዚህ ሁኔታ መቀጠል አንችልም። ኡስታዝ መሀመድ ደግሞ ጦርነቱን በጠረጴዛ ዙሪያ መክሮ ማስቆም ይገባል ባይ ናቸው። ይህን ማድረግ ካልተቻለ እንደ ሃይማኖት አባቱ ህዝቡን መልሶ ማቋቋም ቢቻል እንኳ መልሶ በሚቀሰቀስ ጦርነት መጎዳቱ አይቀርም። ለአሜሪካ ድምጽ ሬዲዮ መስፍን አራጊ